Yeah, America Dems, Radio -Tabino. You have to be prepared to walk. You have to be prepared to walk. የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ናቸው ያለ ስኬት ከተቋጨው የቬትናም ስብሰባ በኋላ በተካሄደ ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። በቀዳሚው የዓለም ዜና ይሰማል። ሂ ኢዝ አ ራሲስት ሂ ኢዝ አ ኮን ማን ኤንድ ሂ ኢዝ አ ቺት። ዘረኛ ናቸው፣ አታላይ ናቸው፣ አጭበርባሪ ናቸው። ዋይት ሀውስ ውስጥ ሥራ እንዲሰጥህ ፈልገህ ነበር አልተጠራህም ተከፍተህ ነው የቀደሙት በትናንትናው ዕለት በዩናይት ስቴትስ ምክር ቤት የምስክርነት ቃል የሰጡት የፕሬዚዳንት ትራምፕ የቀድሞ ጠበቃ ማይክል ኮሆን ሲሆኑ እርሳቸውን ተከትሎ የተሰሙት ደግሞ በምክር ቤቱ የሪፐብሊካን ፓርቲ አባል ጂም ጆርዳን ናቸው ዝርዝሩን በዕለቱ አቢረስ እናቀርባለን ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በህገ መንግስቱ ላይ ለዜጎች ለተከሰሱ፣ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ መብቶችን መገደብም ያስፈልግ ከሆነ በህገ መንግስቱ ላይ ለእነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል። የፀረ ሽብር ህግ አርቃቂ ኮሚቴ ሊቀመንበር አቶ አማሃ መኮንን ዝርዝሩን ይዘናል። ሙሉ ዘገባው በዜና መጽሔት ተካቷል። ጤና ስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን ሌሎች በርከታ ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ የካቲት 21 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበ አቀናባሪያችን ብርሃን ኃይሉ ነች። የስርጭት መሐንዲሱም አብሮን ያመሻል። በቅድሚያ ግን የዓለም ዜና እናነባለን። ቀደም ሲል እንደተገለጠው ለኢትዮጵያው ጸረ ሽብር ሕግ በአዲስ ሁኔታ እየተረቀቀ መሆኑ ተነግሯል። ረቂቅ የጸረ ሽብር አዋጁ የቀድሞውን ሕግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር ተናግረዋል። ግብረ ኃይሉ ባዘጋጀው ረቂቅ ላይ የተለያዩ አስተያየቶች እየተሰነዘሩ እንደሆነ የተናገሩት ሊቀመንበሩ በመጨረሻ ግን ወደ አቃቢ ሕግ እንደሚመራ ነው ያስታወቁት። መጽሔት ዘገባ ይኖረዋል። የሶማሊላንድ ፕሬዚዳንት ሙሴ ቢሂ አብዲ የበርበራ ወደብን ከኢትዮጵያ ድንበር ጋር ለሚያገናኘው ዋና መንገድ ስራ የመሰረት ድንጋይ ማኖራቸው ተገለጠ። ይህም ተለይታ የነበረችዋን ሰሜናዊ ምዕራብ ሶማሊያን ከክልሉ ጋር የመደባለቅ ከፍተኛ እርምጃ ነው ተብሏል። በዚህ በአስተዳደሩ ዋና ከተማ ሀርጌሳ ላይ በተካሄደ ከፍተኛ ስነ ስርዓት ላይ የኢትዮጵያ ሶማሌ ክልል ፕሬዚዳንት ሙስጠፋ ኦማርና የ የተባበሩት መንግስታት ድርጅት ፕሮግራም፣ የተባበሩት አረብ ኤሜሬቶች የወደብ ላይ ድጋፍ አቅርቦቶች ና አገልግሎቶች ባለስልጣናት ተገኝተዋል። በዚህ ወቅት የሶማሊላንድ ትራንስፖርት ና መንገዶች ልማት ሚኒስትር አብደላሂ አቦካር ኦስማን ባደረጉት ንግግር የበርበራን አየር ማረፊያ ልማት የሚጨምረው ይህ ከፍተኛ ፕሮጀክት አንድ መቶ አስራ አንድ ሚሊዮን ዶላር እንደሚፈጅ ና ስራውም በሁለት አመት ውስጥ እንደሚጠናቀቅ ገልጸዋል። ይህ የበርበራን ወደብ ለማስዋብ የታቀደው የመንገድ መንገድ ፕሮጄ በኢትዮጵያ በሶማሌላንድ ና በአረብ ኤሚሬቶች ዲፒ ወርልድ መካከል በ442 ሚሊዮን ዶላር ወጪ ለ30 አመት የተደረሰ ስምምነት መሆኑም ይታወቃል። በደቡብ ሱዳን የካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳት ባለፈው አመት የተፈረመው የደቡባዊ ሱዳን የሰላም ስምምነት የወደፊት ሁኔታ እንዳሳሰባቸው ተናገሩ። ጅምሩ አዎንታዊ በመሆኑ እንደግፈዋለን፣ በማለት በዛሬ ሐሙስ መግለጫቸው የጠቀሱት ሊቃነ ጳጳሳቱ ለዘላቂ ሰላምም አንድ እርምጃ ነው ብለዋል። ይሁንና መሬት ላይ ያለው ተጨባጭ ሁኔታ የአገሪቱን መሰረታዊ ችግር ያላገናዘበ በመሆኑ ከስጋት አልዳንም ይላሉ ጳጳሳቱ። የሰብአዊ መብቶች ጥሰት ግድያንና ግዳጅ ወሲብን ያካተተው ያለመከሰስ ሕግ ዛሬም የደቡብ ሱዳን ሕዝብ ችግር እንደሆነ ካቶሊካውያኑ ሊቃነ ጳጳሳት አመልክተዋል። የደቡብ ሱዳን የሰላም ስምምነት በፕሬዚዳንት ሳልቫኪር መንግስትና በዋናው ሽምቅ ተዋጊ ቡድን በሚመራው በቀድሞ ምክትል ፕሬዚዳንት ሪቅማቻር መካከል እየተፈረመ እንደሆነም አይዘነጋም። በሴኔጋል ምርጫ ዛሬ ሐሙስ ይፋ በሆነው ጊዜያዊ ውጤት መሰረት ማኪሳል እንደገና አሸናፊ ሆነዋል። የሴኔጋል ምርጫ ኮሚሽን እንዳስታወቀው በእሁዱ ምርጫ የ57 ዓመቱ ማኪሳል 58 በመቶ በሆነ ድምፅ የመሪነቱን ስፍራ ይዘዋል። ተቀናቃኛቸው የቀድሞ ጠቅላይ ሚኒስትር ኢድሪስ ሴክ ደግሞ በ21 በመቶ ድምፅ ይከተላሉ። አሁን የተገኘው ውጤት በህገ መንግስታዊ ፍርድ ቤት ከተደገፈ ሳል የመጀመሪያ ዙር አሸናፊ ይሆናሉ። ተቀናቃኞቻቸው ግን ሌላ ዙር ውድድር እንደሚያስፈልግ ነው የሚናገሩት። ሴኔጋል የተረጋጋ ዴሞክራሲ ከሚካሄድባቸው የአፍሪካ ሀገሮች አንዷም ሆኗም ይታወቃል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ያለ ስኬት ከተቋጨው የቪየትናሙ ስብሰባቸው ወዲህ ወደ አሜሪካ እየተመለሱ ነው። ከፕሬዝዳንት ትራምፕ ጋር የተጓዘው የዋይት ሀውስ ቢሮችን ኃላፊ ስቲቭ ሄርማን ያጠናቀረው ዘገባ አለ። ሰሎሞን አባቴ ያቀርበዋል። ሚስተር ዶናልድ ትራምፕ እና ሚስተር ኪም ጆንግ ኡን ሃኖይ ላይ ያደረጉት ሁለተኛ ዙር ስብሰባቸው ያለ ስኬት ተጨናግፏል። የሁለት ቀናት ውይይታቸው ያለ ጊዜው ተፈጽሞ መሪዎቹ ተለያይተዋል። ሰሜን ኮሪያን ኒውክሌር ጦር መሣሪያዎቿን የማስፈታትና መርሃ ግብሯንም የማስቆሙ ሰላማዊ ጥረት ለጊዜው አልሰመረም። በእርግጥ ነገሮች ድንገት ተቋርጠው በቀጣይነት የተያዙት ዕቅዶች ከመሰረዛቸው በፊት ስለ ስምምነታቸው ድል የማብሰሪያና ሐሴት የማድረጊያ ምሳ የሰነዶች መፈራረሚያና መለዋወጫ ሥነ ሥርዓትም ተዘጋጅተው ነበር። ሐኖይ ያንን ብርቅ ሊሆን ይችል የነበረ ዜና ለማወጅና ለማስተናገድ ግን ሳትታደል ቀረች። ረፋድ ላይ ጨዋታ ፈረሰ። የአሜሪካው ፕሬዝደንት ዶናልድ ትራምፕ በሰጡት ጋዜጣዊ መግለጫ የሰሜን ኮሪያው አቻቸው ለሚወስዱት ኒውክሌር መርሃ ግብራቸውን በከፊል የማቆም እርምጃ በሀገራቸው ላይ የተጣሉ ማዕቀቦች ሁሉ እንዲነሱ መጠየቃቸውን ተናግረዋል። ይሁን እንጂ ለጥያቄው ቀና መልስ ለመስጠት የለውጡ ዋጋ በቂ አይደለም። ለፕሬዚደንት ትራምፕ ሁል ጊዜ ለመውጣት ዝግጁ መሆን አለብን ባይ ናቸው። ስለ ሦስተኛ ዙር ስብሰባ ያስቡ እንደሆነ ከጋዜጠኞች የተጠየቁት ትራምፕ እንዲያ አይነት ግንኙነት አለመታቀዱን ጠቅሰው ይሁን እንጂ ወደፊት ስምምነት ላይ ሊደረስ እንደሚችል ገልጸዋል። ትናንት በምክር ቤት ቀርበው ለረዥም ሰዓታት የምስክርነት ቃላቸውን የሰጡት የፕሬዚዳንት ዶናልድ ትራምፕ የቀድሞ የሕግ ጠበቃ ማይክል ኮሆን ዛሬ ሐሙስም ወደ ኮንግረሱ ብቅ ብለው ከምክር ቤት አባላት ጋር ተገናኝተዋል። በትናንት ምስክርነታቸው ፕሬዚዳንት ትራምፕን ቀጣፊና ዘረኛ ማለታቸውም አይዘነጋም። ባለፈው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የፕሬዚዳንት ትራምፕ ተፎካካሪ የነበሩትን የሂለሪ ክሊንተንን የኤሌክትሮኒክስ መልእክት ልውውጦች ዊኪሊክስ አውጥቶ ሲዘረግፍ ፕሬዚዳንት ዶናልድ ትረምፕ ያውቁ ነበር ሲሉ ኮሆን መናገራቸው አይዘነጋም። ከሪፐብሊካን የምክር ቤት አባላትም ጠንካራ ጥያቄዎች እንደቀረቡላቸው ተሰምቷል። አብይ ርዕስ በዚህ ላይ ዘገባ ይኖረዋል። የዩናይትድ ስቴትሱ ከፍተኛው የንግድ ባለስልጣን ዛሬ ረቡዕ ጠዋት በሰጡት ቃል ከቻይና ጋር ያለው የንግድ ግንኙነት ስምምነት ገና ዳር አልደረሰም ብለዋል። ዋሽንግተን ውስጥ በተካሄደ ምክር ቤታዊ ውይይት ስምምነት ላይ ለመድረስ ብዙ መሰራት ያለባቸው ነገሮች አሉ ያሉት የዩናይትድ ስቴትሱ የንግድ ተወካይ ሮበርት ሌትጋር ጅምራችንን ዳር ለማድረስ ከተፈለገ ወዳጅነታችንን ሊያሻሽሉ የሚችሉ ጉዳዮች መስመር ማስያዝ ያስፈልጋል ብለዋል። የዓለማችን ትልልቆቹ የምጣኔ ሀብት ይዞታ ባለቤቶች ዩናይትድ ስቴትስና ቻይና አዲስ ስምምነት ላይ ለመድረስ ለወራት የዘለቀ ድርድር ማካሄዳቸውም ይታወቃል። የሁለቱም ወገን ተደራዳሪዎች ጥሩ ጅምር ላይ እንዳሉ ግን የአሜሪካው ተወካይ አመልክተዋል። ባለፈው ዓመት ፍልስጤማውያን በየሳምንቱ በጋዛ የተቃውሞ ሰልፎችን ያካሄዱ በነበረበት ወቅት የእስራኤል ወታደሮች ሆን ተብሎ በሲቪሎች ላይ የተነጣጠረ ጥቃት ፈጽመዋል ሲሉ የተባበሩት መንግስታት ድርጅት መርማሪዎች ከሰዋል። አንዳንዶቹም ጥቃቶች በጦር ወንጀልና በሰብአዊነት ላይ ከተፈጸሙ ወንጀሎች የሚቆጠሩ ናቸው ብለዋል። ሊሳሽ ላይን ከጄኔቫ ያጠናቀረችው አጠር ያለ ዘገባ አለ አሉላ ኮሚሽኑ ይፋ ባደረገው መግለጫ እንደ አውሮፓውያን የዘመን አቆጣጠር ካለፈው ዓመት መጋቢት 30 እስከ ታህሳስ 31 በነበረው ጊዜ ብቻ በእስራኤል ወታደሮች ጥቃት ከ189 በላይ ፍልስጤማውያን ሲገደሉ፣ ቁጥራቸው ከ6ሺ በላይ የሚደርሱ ያልታጠቁ ሲቪሎች በጥይት ተመተዋል። ሳራ ሆሳኒ የኮሚሽኑ አባል ናቸው። በሲቪሎች ላይ የተፈጸመውን ጥቃት አንዳችም ማስተባበያ ሊቀርብበት የማይችል ብለውታል እያልን ያለነው ሆን ተብሎ በተተኮሱ ጥይቶች ሕጻናት ተመተዋል ነው እያልን ያለ ነው። ሆን ተብሎ ጋዜጠኞችን ጨምሮ ብዙዎች በተተኮሰባቸው ጥይት ለአካል ጉዳት ተዳርገዋል ነው ያሉት የኮሚሽኗ አባል እስራኤል መሰረት የለሽ ቲያትር ነው ስትል የጥላቻ የሐሰትና ወደ አንድ ወገን ያጋደለ ያለችውን ክስ አጣጥላለች። አመሰግናለሁ አሉላ። አድማጮች፣ ለሰዓቱ ለዜና የተያዘው ጊዜም አበቃ። የተከበራቸው አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽት አስተናጋጆቻቸው አዲሱ አበበና አሉላ ከበደን በአለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ቆየት ብለው ከሚሰሙ ድምጾች አንዱን እናስከትላለን። አንደኛ የፖለቲካ ፓርቲዎች ሁሉም የጋራ ግንዛቤ የሚጨብጡበት መሰረታዊ ግንዛቤ ጋራ ግንዛቤ ኑሮን የምንለያየውም የምንቀራረበው ፖለቲካ ፓርቲዎችም እንድንታወቅ ነው። ፕሮፌሰር በየነ ጴጥሮስ ናቸው። በሁለተኛው አጋማሽ የኢትዮጵያን ወቅታዊ ሁኔታና ቀጣይ አቅጣጫዎች በሚመለከት ቅንብር ትሰሟቸዋላችሁ። ሌሎች ድምፆችም ይኖራሉ። አሁን ቀደም ብዬ እንደጠቆምኩት በቀጥታ ወደ እለቷ ቢረስ ፕሬዚደንት ዶናልድ ትራምፕ ባለፈው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ወቅት ተፎካካሪያቸው የነበሩትን ሂላሪ ክሊንተንን የምረጡኝ ዘመቻ የጎዱ የኤሌክትሮኒክ መልእክት ልውውጦች፣ ምስጢራዊ መረጃዎች ይፋ የሚያወጣው ዊኪሊክስ አውጥቶ ሲያበቃ ዝርክርክ ያርገውና ሲበትነው። ትራምፕ ያውቁ ነበር ሲሉ የፕሬዚዳንቱ የቀድሞ ጠበቃ ማይክል ከሆን ተናገሩ። ትናንት ከዩናይትድ ስቴትስ ምክር ቤት ፊት ቀርበው በሰጡት በርካታ ሰዓታት የፈጀ የምስክርነት ቃል የሚሰማበት ስነ ስርዓት ላይ በፕሬዝዳንቱ የውንጀላ ማት ያዥጎድጎዱባቸው ከሆን ሪፐብሊካን የምክር ቤት አባላት ደግሞ በፊናቸው በብርቱ ጥያቄ አጣድፈዋቸው ነበር። የአሜሪካ ድምፅ፣ የዩናይትድ ስቴትስ ምክር ቤት ዘጋቢ ካርተን ጊብሰን ከካፒቶል ሂል ያጠናቀረችውን ዘገባ ቆንጅታ እየታሰማለች። ማይክል ኮኸን በትናንቱ የምስክርነት ቃላቸው ከአስር ዓመታት በላይ ባገለገሏቸው በዶናልድ ትራምፕ ላይ ከባድ ከባድ የሆኑ ውንጀላዎችን ነው ያሰሙባቸው። ዘረኛ ናቸው፣ አታላይ ናቸው፣ አጭበርባሪ ናቸው። ፕሬዚደንታዊ እጩ ሳሉ ዊኪሊክስ የዲሞክራቲክ ፓርቲ ኮሚቴውን ኢሜይሎች ሊለቅ ሲል ሮጀር ስቶን ከጁልያን አሳንጅ ጋር ሲነጋገር እንደነበር ያውቁ ነበር። ማይክል ኮሀን በፕሬዝደንታዊ ምርጫው የሚስተር ትራምፕ ተፎካካሪ የነበሩትን ሂለሪ ክሊንተንን የሚጎዱ መረጃዎች ይፋ እንዲወጡ የትራምፕ የምርጫ ዘመቻ ተጫውቷል ስላሉት ሚና ገሃድ ያወጡበትን የምስክርነት ቃላቸውን ከአሁን ቀደም ለኮንግረሱ በሰጡት ቃል በመዋሸት በተፈረደባቸው የእስራት ቅጣት ወህኒ ከመውረዳቸው አስቀድሞ እውነቱን ለመናገር የመጨረሻ ዕድላቸው አድርገው ነው የተመለከቱት። ኮኸን የዋሸሁት ትራምፕ ገፋፍተውኝ ነው ብለው ነው የሚያምኑት። ፍጥጥ ብለው አይኔን እያዩ ሩሲያ ውስጥ አንድም የምንሠራው ሥራ የለም እያሉኝ ወጥቼ ይህንኑን ለአሜሪካ ሕዝብ ተናግሬ እንደዋሽ ያደርጉኛል። በራሳቸው መንገድ ዋሽ ነው ያሉኝ ማለት ነው። የሚስተር ትራምፕ የምረጡኝ ዘመቻ ከሩሲያ ጋር ስለመመሳጠሩ ግን በቀጥታ ማስረጃ የለኝም ነው ያሉት ኮኸን። ከዚያ የተለየ ቅሌትን አስመልክቶ ግን በባንክ ቼክ ማሳያ የተደገፈ ማስረጃ ለሸንጎ አቅርበዋል። ሰነድ እያቀረብኩ ነው። የ35 ሺህ ዶላር ቼክ የዩናይትድ ስቴትስ ፕሬዝደንት ከሆኑ በኋላ ኦገስት 1 2017 ወይም ነሐሴ 25 2009 ዓ.ም በኢትዮጵያ የዘመን አቆጣጠር ከግል የባንክ ሂሳባቸው ራሳቸው ቼክ ፈርመውልኛል። ሚስተር ትራምፕ ስቶርሚ ዳንኤልስ ከምትባለው የወሲባዊ ፊልም ተዋናይት ጋር ለአስር ዓመታት ጊዜ ስለነበራቸው ግንኙነት እንዳታወራ ለመከላከል በፕሬዝደንታዊ ምርጫ ዋዜማ ለተደረገ ክፍያ በፕሬዝደንቱ ተፈርሞ የተሰጣቸው ቼክ እንደሆነ የተናገሩት ኮኸን የሚስተር ትረምፕ አጭበርባሪነት አንዱ ማሳያ ነው ብለው ሸንጎ ፊት አቅርበውታል። ይህችን አገር ለመምራት ፍላጎትም ሆነ ዓላማ የላቸውም። ያላቸው ፍላጎት ራሳቸውን ማስተዋወቅ፣ ሀብትና ሥልጣናቸውን ማጋበስ ብቻ ነው። ሪፐብሊካኖች በበኩላቸው በከባድ ወንጀል ፈጻሚነት እስራት የተፈረደባቸው ማይክል ኮሄንም ብሎ ስለ ሌላ ሰው ባህሪ መስካሪ የለም በማለት የሰጡትን ቃል አጣጥለውባቸዋል። ሪፐብሊካኑ የምክር ቤት አባል ማርክ ግሪን አንዱ ናቸው። ዲሞክራቶቹ እውነቱ እንዲወጣ ቢፈልጉ ኖሮ ሐቀኛ ሰው ለምስክርነት ባቀረቡ ነበር። ኮህን ፕሬዚደንቱን የሚወነጅሏቸው በቂም በቀል ተነሳስተው ነው ሲሉም ሪፐብሊካን የምክር ቤት አባላት ይከሳሉ። አንዱ የሕዝብ ተወካይ ጂም ጆርዳን ዋይት ሀውስ ውስጥ ስራ እንዲሰጥህ ፈልገህ ነበር፤ አልተጠራህም ተከፍተህ ነው። የማይክል ኮህነን ቃል ተአማኒ ሆኖ እንዳገኙት የሚናገሩት ዲሞክራቶች በበኩላቸው የእሳቸው የምስክርነት ቃል ትረምፕ እንዴት እንደሚንቀሳቀሱ የሚያሳይ ነው ብለው ተቀብለውታል። ዲሞክራቷ የህዝብ ተወካይ ጃኪ ሲየር የደበቁት ሚስጢር እንዳይወጣ ለመከላከል ምንም ነገር ከማድረግ እንደማይመለሱ የሚያሳዩ ማስረጃዎች እየበረከቱ ነው። ፍትህን ከማሰናከል ህግ ከመጣስ ወደ ኋላ አይሉም። የሆነ ሆኖ ይህ ብቻውን ፕሬዝደንቱን ከስልጣን ማሰናበቻ ክስ እንዲቀርብባቸው ያስችል እንደሆነ ለጊዜው ግልጽ አይደለም። ዲሞክራቱ የተወካዮች ምክር ቤት አባል ጄሚ ራስኪን እንዲህ ይላሉ። እኔ እንደሚመስለኝ ከባድ ወንጀሎች እንደተፈጸሙ ግልጽ ነው። እነዚህ ወንጀሎች በሪፐብሊካችን በራሷ ላይ በዴሞክራሲ ላይ የተፈጸሙ ወንጀሎች ናቸው ወይ የሚለውን ጥያቄ መጠየቅ ግን የግድ ይላል። አሜሪካውያን የሚነጋገሩበት ጉዳይ እንደሚሆን ይሰማኛል። አብዛኞቹ ዴሞክራቶች ታዲያ ይህ ንግግር ልዩ አቃቢ ሕጉ ሮበርት ሞለር በሩሲያ ጉዳይ የተካሄደውን ምርመራ ሪፖርታቸውን ይፋ ከማድረጋቸው አስቀድሞ መፍትሄ ሊያገኝ እንደማይችል ይናገራሉ። ቆንጅትን ለዘገባው እናመሰግናለን። አሁን በቀጥታ ወደ አዲስ አበባ የሚመልስን የመጽሔ ርዕስ እናስከትል። ረቂቅ የጸረ ሽብር አዋጁ የቀድሞውን ሕግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሸረሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር አስታወቁ። ግብረ ኃይሉ ባዘጋጀው ረቂቅ ላይ የተለያዩ አስተያየቶች ተሰንዝረዋል። ረቂቅ አዋጁ ወደ አቃቢ ሕግ እንደሚመራም አስታውቋል። መለስካቸው አምሃ ዝርዝሩን ይዟል። የጸረ ሽብር ህጉን ለማሻሻል በተቋቋመው ግብረ ኃይል አማካኝነት በተዘጋጀው ረቂቅ አዋጅ ላይ ዛሬ ውይይት ሲካሄድ ውሏል። በግብረ ኃይሉ ስር ረቂቅ አዋጁን ለማዳበር በተካሄዱት ውይይቶችም ይህ ምናልባት የመጨረሻው ሳይሆን እንደማይቀር የግብረ ኃይሉ አስተባባሪ አቶ አምሃ መኮንን ለቪኦኤ ገልጸዋል። እንደ አቶ አምሃ አባባል ከሆነ ረቂቁ ሲሰራ የቀድሞውን ጸረ ሽብር ህግ በማሻሻል እሳቤ አልነበረም። ማሻሻያ ሲባል የቀድሞ ህግ እንዳለ ሆኖ የተወሰኑ ድንጋጌዎችንም፣ ሐሳቦችን መለወጥ ነው ሲሉ ያስረዳሉ። የቀድሞ ህግ ሙሉ ለሙሉ ተሽሮ ያንን የሚተካ አዲስ የሕግ ረቂቅ እንደቀረበም ገልጸዋል። አቶ አማህ መኮንን ሰፋ ያለ ማብራሪያ ነበር የሰጡት አዲስ የሚያሰኘው ምንድነው? ይህን ስላለን ብቻ ሳይሆን አዲስ የሚያሰኘው ምንድ ነው? አንደኛ የነበረው ህግ ሙሉ በሙሉ ትኩረት ያደረገ የነበረው ከመግቢያው ጀምሮ ድንጋጌዎቹ በሙሉ ሽብርተኝነትን በብቃት መከላከል፣ መዋጋት የሚል እሳቤ ይዞ የተነሳ ነው እንጂ በዚህ ሂደት ውስጥ የንጹሀን ዜጎች መብት እንዳይሸራረፍ የተጠርጣሪዎች ላይ ራሱ ጉዳት ከመብት አንጻር ጉዳት እንዳይደርስ ምንም ያለም አልነበረም ይሄ እንዳይሆንም የሚያግዝ ድንጋጌዎችም አልነበሩትም። ይሄ አሁን የወጣው ህግ ግን ከመነሻው ከመግቢያው ላይ ራሱ አንዱ የዚህ ህግ ዓላማ የዜጎችን ሰብአዊ መብቶች ማክበርና ማስከበር እንደሆነ ተቀምጧል። የጸረ ሽብር ህጉ አርቃቂ ግብረ ኃይል አስተባባሪ ስለ ዜጎች መብት መጠበቅ የህጉ ዋና ትኩረት መሆኑ የሚታየው ከመግቢያውም ባለፈ በዝርዝር ድንጋጌዎችም ጭምር እንደሆነ በምሳሌዎች አስረድተዋል። ይህ ህግ ሲተረጎምም ሆነ ሲተገበር ህጉን ለመተርጎም ኃላፊነት ያለባቸውም ሆነ ለመተግበር ስልጣንና ኃላፊነት ያለባቸው ተቋማት በሙሉ እያንዳንዱን የህጉን ድንጋጌ ሲተረጉሙ ሆነ ሲተገብሩ ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በህገ መንግስቱ ላይ ለዜጎች ለተከሰሱ፣ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ መብቶችን መገደብም ያስፈልግ ከሆነ በህገ መንግስቱ ላይ ለእነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል። ከዚህ በኋላ የተጠያቂነት ጉዳይ በግልጽ እንዲቀመጥ ተደርጓል። ይሄ ሁሉ ጥበቃም ተደርጎ ይሄን ህግ ሆም ብሎ ወይም በበዛ ቸልተኝነት በመተላለፍ በዜጎች ላይ ጉዳት የሚያደርስ አካል ወዲያውኑ በአስተዳደርም በወንጀልም በፍትሀ ብሔርም ኃላፊ የሚሆንበት ሁኔታ ተቀምጧል። ዛሬ በረቂቁ ህግ ውይይት ከተገኙ ሰዎች መካከል እውቁ ጦማሪ እና የፖለቲካ ተንታኝ እንዲሁም የቀድሞ የዩኒቨርሲቲ መምህር አቶ ስዩም ተሾመ ነበሩ። እሳቸውም ይህ ረቂቅ በብዙ መልኩ አዲስና የሚመሰገን መሆኑን ለቪኦኤ ተናግረዋል። ይሁንና በዚህ ረቂቅ ውስጥ ከተካተቱት አንዱ ንዑስ አንቀጽ ከዚህ ሕግ መሰረዝ እንዳለበት አጥብቀው ይከራከራሉ። ንዑስ አንቀጹ በጄኔቫ ኮንቬንሽንና ፕሮቶኮሎች መሠረት በመደበኛ ወይንም መደበኛ ባልሆነ መልኩ ከመንግሥት ጋር ጦርነት ማካሄድ የሽብር ድርጊት ሆኖ አይቆጠርም ይላል። ይህ ንዑስ አንቀጽ በአዲሱ የጸረ ሽብር ሕግ መካተት የለበትም ሲሉ አቶ ስዩም የሚያቀርቡት ክርክር አላቸው። ይሄ የጄኔቫን ኮንቬንሽን በጸረ ሽብር ውስጥ ማስገባት የተጀመረው በዋናነት በአሜሪካኖች ነው። አሜሪካኖች የግሎባል ዋር ኦን ቴሮሪዝም የሚለው ያወጁ ጊዜ ምንድን ያደርጉት ይህችን የጄኔቫን ኮንቬንሽን ከእንትናቸው ውስጥ ነው ያወጡት፣ ከእነሱ ሕግ ውስጥ ነው ያወጡት። አዎ ከእነሱ የወንጀል ሕግ ውስጥ በሽብርን የጸረ ሽብርን ለመታገል ብሎ ያረቀቁት አዋጅ አለ፣ በጆርጅ ቡሽ መሪነት የጸደቀ እና ተግባራዊ ተደረጋለ። ያን ያደርጉት ምንድን ነው እሱ ከተለያዩ ዓለም ክፍል የያዟቸውን የሽብር ተጠርጣሪዎች ጦርነቱ ግሎባል ዋር ኦን ቴረር ነው ጦርነት አለም አቀፍ ጦርነት ነው። ሆኖም ግን በዛ ውስጥ ምርኮኞቹ በሽምብር ወኛ ተጠርጥረው የተያዙ ሰዎች በዓለም አቀፉ የጦር ወንጀለኞች ህግጋት ወይም በጄኔቫ ኮንቬንሽን መሰረት እንዲዳኙ አልተፈለገም። ከተዳኙ መብታቸው ይከበራል። ቶርቸር አይፈጸምባቸው፣ የስቃይ ምርመራ አይፈጸምባቸው። እሺ፣ ደግሞ የጦር ወንጀለኞች ካልሆኑ በአሜሪካ መደበኛ ህግ ሄደው ይዳኙ እንዳይባል ደግሞ አሜሪካ ውስጥ ሄደው አልታሰሩም። የታሰሩት ጓንታና ሆኖ፣ ስለዚህ በአሜሪካ ህግ አይዳኙም። አንድ ሁለተኛ ደግሞ በዓለም አቀፉም የዚህ ጦር ወንጀለኞች ህግ ጋር አይዳኙ፣ በጀኔቫ ኮንቬንሽን አይዳኙ፣ መሀል ላይ ይቀራሉ። መሀል ላይ ሲቀሩ ነው ይህን አጋጣሚ ስጠቅሙ አሜሪካኖች በሽብር ወንጀል በጠረጠሯቸው ሰዎች ላይ አሰቃቂ ግፍና በደል የፈጸሙት ይህን አጣብቂኝ ነው። እና የጄኔቫ ኮንቬንሽን ጸረ ሽብር ህግ ውስጥ እንዳይገባ የተደረገበት መሰረታዊ ምክንያት ይሄ ነው። ዓላማውም ይሄ ነው። ከተጠያቂ ከአለም አቀፉም ህግ ከሀገሪቱም ህግ ተጠያቂነትን ለማስቀረት ታስቦ የተደረገ ተግባር ነው። ይህን ተግባር እንደ ጥሩ ተሞክሮ እኛ ህግ ውስጥ ማስገባት የለብንም፣ በጭራሽ። አቶ መስዑድ ገበየው የኢትዮጵያ የመብት ድርጅቶች ህብረት ዳይሬክተር ደግሞ በረቂቅ ህጉ ያላቸውን አስተያየት ለቪኦኤ በሰፊው አካፍለዋል። በተለይ ግን ከረቂቅ አዋጁ የወደዱት ክፍል አለ ጉዳት የደረሰባቸውን ንጹሐን ተጠርጣሪዎች የሚክስ ነው የሚቋቋም ፈንድ አለ። ይሄ ፈንድ በተለያየ መልኩ በሽብር ጥቃት የደረሰባቸው የሽብር ሰለባ የሆኑ እንዲሁም አላግባብ የሽብር ክስ ተመስርቶባቸው ጠፋተኛ ለሆኑ ተመስርቶባቸው ወይ ደግሞ በሽብር ምክንያት ተከሰው አላግባብ መብታቸው ሲጉላሉና ሲጣስ የነበሩ ግለሰቦች የሚካስበትን እስከ ሀምሳ ሺህ ብር የሞራል ካሳ በፍታብሄር ህጋችን ላይ ያለው ከፍተኛው የሞራል የህሊና ጉዳት ካሳ አንድ ሺህ ብር ነው። ይሄ ግን በልዩ ሁኔታ እስከ 50 ሺህ ብር ድረስ የሚመለከተው ጥፋት የፈጸመ አካል እንደሚጠየቅ ያስቀመጠው ነገር በፍታብሔር ደግሞ እንደዚሁ ክሱን ማቅረብ ማስረጃዎችን አቅርቦ እንደ ማንኛውም የፍታብሔር ክርክር የሚያገኝበት ነገር አለና ይሄ ምንድነው የመንግስትንም ጥቅም የዜጎችንም ጥቅም ለማጣጣም ነው። በሽብር ተከሰስ ሶስት አመት ስትመላለስ ኖረህ መጨረሻ ላይ ነጻ ነህ ብትባል እንዲህ አይነት ተጠያቂነት ይሄ ኢምፒኒቲ የሚባለውን ተጠያ የመንግስት የደህንነት ሰዎች በማናለኝብን ሳይሆን ይህን የሚያደርጓት እያንዳንዷ እንቅስቃሴ ተጠያቂነት እንደምታመጣ የተቀመጠበት ነው። በአጠቃላይ ጥሩ ነው። ይህ ረቂቅ ህግ የሀገሪቱን የህግ አወጣት ደንብና ስርዓት ተከትሎ በተወካዮች ምክር ቤት የመጨረሻ ይዘቱን አካቶ እንደሚጸድቅ ይጠበቃል። አቶ አመሀ መኮንን እንዳሉት ግን ጥሩ ህግ ማውጣት የመጨረሻው ስራ አይደለም። የህጉን ተፈጻሚነት በሚያረጋግጡት ተቋማት ውስጥም ተመሳሳይ ለውጥ ይኖር ዘንድ ይገባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በሐዋሳ ኢንዱስትሪ ፓርክና በከተማው ነጋዴ ማኅበረሰብ መካከል የንግድ ግንኙነትና ትስስር እንዳልተፈጠረ የሐዋሳ ከተማ ንግድና ዘርፍ ማህበር ምክር ቤት አድርጌዋለሁ ባለው ጥናት አስታውቋል። የሐዋሳ ኢንዱስትሪ ፓርክ በበኩሉ ጥናቱ ከመረጃነት የማይዘልና መቼ እንደተሰራም የማላውቀው ነው ይላል። ጥናቱ የቀረበው የመንግስት የሥራ ኃላፊዎችና ከጉዳዩ ጋር ቀጥተኛ ግንኙነት አላቸው የተባሉ አካላት በታደሙበት፣ እናም ትናንት በሐዋሳ ከተማ በተካሄደው አውደ ትዕይንት ላይ ነው። ዮናታን ዘብዲዎስ ከሐዋሳ ዝርዝሩን ልኳል። የአዋሳ ነጋዴዎች ከተማይቱ ውስጥ የተፈጠረውን እድል እየተጠቀሙ አይደለም ሲሉ የአዋሳ ንግድና ዘርፍ ማህበራት ምክር ቤት ፕሬዚዳንት አቶ ሚካያስ አንድቦ ተናግሯል። ተፈጥሯል ከሚሏቸው እድሎችም ውስጥ በዋናነት የአዋሳ ኢንዱስትሪ ፓርክን ጠቅሰዋል። በአዋሳ ኢንዱስትሪ ፓርክና በከተማው ነጋዴ ማህበረሰብ መካከል የንግድ ትስስር እንዲሁም ነጋዴዎቹ ለፓርኩ ግብአቶችን ማቅረብ የሚችሉበት ምቹ ሁኔታ አልተፈጠርም ብሏል ኃላፊው በዚህ አካባቢ እንደሚታወቀው ነጋዴው አትርፎ ገቢውን ለመንግስትም የሚያስገባ ነጋዴ ነው። እንደገና ደግሞ ከግብር ጋር የሚያያዙ ብዙ ነገሮች አሉ። ስለዚህ ይሄንን ይሄን ያክል ትልቅ ኢንዱስትሪያል ፓርክ እዚጋ ትላልቅ እቃዎችን ትላልቅ ማቴሪያሎችን ከውጪ ከተለያየ ቦታ ከአዲስ አበባ ከተለያየ ቦታም ሲያመጣ እዚህ አጠገቡ ያለው ትላልቅ ነጋዴ ደግሞ ይህን እድል የማያገኝበት ሁኔታ ስላለ በዚህ ዙሪያ ጥናቶችን ነው ያጠና ነው። በአውዲት ኢንቱ ላይ ጥናት አቅራቢ የነበሩት የአዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት የፕሮጀክት የኢንቨስትመንትና የንግድ ክፍል ኃላፊ አቶ ቸርነት አበራ በጥናቱ ላይ በኢንዱስትሪ ፓርክና በአካባቢ ነጋዴዎች መካከል ትስስር ስላለመኖሩ ማሳያ ናቸው የሚሏቸውን አምስት ነጥቦች ዘርዝሯል። የገጽታ ግንባታ በማለት በጥናቱ ላይ የተቀመጡ ከውጭ ያለው ማህበረሰብ ስለ ፓርኩ ያለው አስተያየት ከፍተኛ የሆኑት የሰራተኛ ፍልሰት ከመንግስትና ከጥሬ ዕቃ አቅራቢዎች ጋር ያለው ዝቅተኛ ግንኙነት በመጀመሪያ ደረጃ የተጠቀሱ ናቸው። ይሄ ነው የሚባል የንግድ የአመራርና የቴክኖሎጂ የልምድ ልውውጥ አለመኖርንም አቶ ቸርነት አመልክቷል። በጥናታቸው ኢንዱስትሪ ፓርኩ ለማንኛውም መረጃ ዝግ እንደሆነና የፌዴራል መንግስት ካልሆነ የክልሉ መንግስት እንደማይመለከተው፣ በተለይ ህገ ወጥ ደላሎች በአቅርቦትና በሰራተኞች ቅጥር ወቅት ከፍተኛ ተጽዕኖ እንዳላቸው ጥናቱ አመልክቷል። የአካባቢውን ባለሀብቶች እንዲያሳትፍ ማድረግ በሚቻልበት ሁኔታ ድጋፍ የሚሰጥበት መንገድ ግልጽነት ይጎድለዋል ብሏል። ጥናቱ ፓርኩ የሰራተኞች ደህንነት እንደማይጠብቅ ሲጠብቅ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጡ በመዘርዘር ይከሳል። በአቶ ቸርነት አበራ የቀረበው የጥናቱ ሪፖርት የጋራ ምክክር መድረክ ሁሉም ባለድርሻ አካላቶች ባሉበት እንዲከናወን የሚያስችሉ ግብዓቶችን መጀመሪያ ላይ ከየሴክተሩ አጥንተን አቅርበን ችግሮችን በሁለቱም ዘርፍ አምስት አራት ችግሮችን ለይተናቸዋል። አካባቢውን ማህበረሰብ ከኢንዱስትሪ ፓርክ ካምፓኒዎች ጋር ማስተሳሰርን ለአካባቢ ንግዱ ማህበረሰብ የተሰጣቸውን ነገሮችን የማሳወቅና አብሮ ተቀራርቦ ከመስራት አንጻር ያለው ክፍተቶችን አይደንቲፋይ አድርገን እዛ ዙሪያ ላይ የተገኙ ችግሮች ናቸው። የፓርኩን ዘላቅነት አስመልክቶም ሪፖርቱ ሲናገር የደህንነት፣ የገበያ ትስስር፣ የገጽታ ግንባታና መልካም ወይም ምቹ የንግድ መስፈር ካልተፈጠረ ፓርኩ ዘላቅና አስተማማኝ አይሆንም ብሏል። በአካባቢው ጥበቃ ላይ አለ የሚለውን ስጋት በተመለከተም የፌዴራልና የክልል መንግስታት እንዲሁም የከተማ አስተዳደር ትኩረት እንዲሰጡበት መክሯል። የአካባቢው ህዝብ ፓርኩ የኔ ነው የሚል አስተሳሰብ እንዲያዳብር የሚያደርጉ ተግባራት ማከናወን እንደሚገባ አቶ ቸርነት ተናግሯል። የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው የተባሉት ችግሮች ሊኖሩ ይችላሉ። ጥናቱ ግን ከመረጃነት የማይዘልና መቼ እንደተሰራ የማላውቀው ነው ብሏል። መጀመሪያ ላይ የገጽታ ችግሮች ነበሩ። አሁንም ግን መቶ ፐርሰንት የገጽታ ችግር አልተፈታም። መሰራት ያለበት በእኛም የምንወስዳቸው ችግሮች አሉ። እነሱንም እንሰራለን። ከጥሬ እቃ ጋር በተያያዘ እንግዲህ አዋሳ እያለ ከሌላ አካባቢ ይመጣል የሚል። የውጭ ኢንቨስተሮች የመጀመሪያ ፕራዮሪቲያቸው ኳሊቲና ኮስት ነው። አዋሳ ሁለት ብር የሚሸጥ ጥሬ እቃ አዲስ አበባ ሁለት ከሀምሳ ቢሸጥ ለምን ከአዲስ አበባ ያመጣሉ? ሊያተርፉ ነው የመጡት። ዞሮ ዞሮ ያለባችሁን አስተያየት ሁሉ ጠቃሚ ነው ብዬ አስባለሁ። ጥናቱ ራሱ እኛ አናውቀውም። ስለዚህ ተቀራርበን እንስራ ነው የምለው። ጥናቱ የተካሄደበትን ዘደና ፓርኩ ሳያውቀው እንዴት ልስራ እንደተቻለ የአዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት ፕሬዚዳንት አቶ ሚኪያስ እንዲህ ብለዋል። እንደምታውቁት ኢንዱስትሪያል ፓርኩ በተወሰነ ደረጃ ተፈቅዶ ሰዎች ይገባሉ የሚባል ነገር ነው። ግን ለኢንፎርሜሽን ግልጽ አይደለም አካሄዳቸው። ስቲል ኢቭን እኛ እንደ ቻምበር ዳይሬክት እነሱን የማግኘት ነገር፣ ካምፓኒዎችን የማግኘት ነገር የለም እስካሁን ጥናቱን የጠና ነው በራሳችን ተነሳሽነት ነው። ስቲል ይሄ ችግር ስ አቅርበናቸው ይሄንን አይነት ነገር ይክፈቱልን የሚል ጥናት ነው። እንደተባለው ፓርኩ ዝግ አይደለም የሚሉት የፓርኩ ስራ አስኪያጁ ፍጹም ከተማ ለሁሉም ደግሞ ክፍት አይሆንም ብሏል። ሰዎች መረጃ ለማግኘት የሚሄዱበት መንገድ ይወስነዋል። እኛ ኦፕሬሽን ከጀመረን ጀምሮ ብዙ የዩኒቨርሲቲ ተማሪዎች አንደር ግራጁዌትም፣ ማስተርስ ተማሪዎችም፣ ፒኤችዲ ተማሪዎችም የሚፈልጉትን መረጃ እያገኙ ምርምሮች እየሰሩ ያሉበት ኤቪደንሶች ያሉ። ሁለተኛ የመንግስት ተቋማት የሚፈልጉትን መረጃ ከሚፈልጉት ተቋም በተደራጀ መልኩ የሚያገኙበት ሲስተም ተፈጥሯል። አንዳንድ ችግር የሚፈጠረው ሁሉም ሰው ካምፓኒ ጋር መሄድ ነው የሚፈልገው። ምን ያህል ኤክስፖርት አረጉ? የሁሉም ካምፓኒ ብዙ ጠያቂ ይኖራል ስለዚህ እሱን አኮመዴት ከማድረግ አንጻር ኃላፊነት የሚሰማው ቢሮ ዴሊጌት ተደርጎ መረጃዎችን አጠናክሮ የተፈጠረ የስራ እድል፣ የተፈጠረ ኤክስፖርት ቫሊዩ የመሳሰሉ መረጃዎችን የሚሰጥ ተቋም አለ። ዝግ የሆነ በር የለም፣ ግን ፓርኩ ፕሮሲጀሩን ጠብቆ ለመጣ ሰው ክፍት ነው። ለፓርኩ የኮምፒውተር መለዋወጫ ና የጽህፈት መሳሪያ እንደሚያቀርቡ የተናገሩት የአውዶቴኢንቱ ተሳታፊ አቶ ገበየው በሪ ብዙ ችግሮች አሉ ሲሉ ለቪኦኤ ተናግሯል። የሰራተኞችን ደህንነት የአካባቢው ብክለት ና ከከተማው የነጋዴ ማህበረሰብ ጋር ትስስር አለመፈጠሩን በተመለከተ የተነሱ ጉዳዮችን በመነጋገር ማረም እንደሚቻል የተናገሩት የክልሉ ኢንቨስትመንት ኮሚሽን ኮሚሽነር አቶ አባስ መሀመድ ናቸው። የአዋሳ ኢንዱስትሪ ፓርክ በሙሉ አቅሙ ወደ ስራ ሲገባ በአመት አንድ ቢሊዮን ዶላር የውጭ ምንዛሬ እንደሚያስገባ የሚጠበቅ የቴክኖሎጂ ችግር ይገኝበታል የተባለለት ና ለ60 ሺህ ዜጎች የስራ እድል እንደሚፈጥር የተወራለት በሀገሪቱ የመጀመሪያው ና ትልቁ የኢንዱስትሪ ፓርክ ነው። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ ሐዋሳ። ዮናታን ዘብድዮስን ለዘገባው እናመሰግናለን። አድማጮች፣ የመጨረሻው መጽሔቱ ርዕስ ወደ አስመራ ያሻግረናል። የሩሲያው ስቬርዶሎቭስኪ አውራጃ የወጣቶች የእግር ኳስ ቡድን ከኤርትራ የወጣቶች ብሔራዊ እግር ኳስ ቡድን ጋር ዛሬ ሐሙስ የእግር ኳስ አፍቃሪዎችና የኤርትራ መንግሥት ከፍተኛ ባለሥልጣናት እንዲሁም በኤርትራ የሚገኙ የተለያዩ ሀገሮች ዲፕሎማቶች በታደሙበት የወዳጅነት ግጥሚያ አካሄደ ይለናል ብርሃነ በርሄ ከአስመራ ባጠናቀረው በዚህ ዘገባው። በሌላ ዜና ይህ በአውራጃዊቱ ምክትል አስተዳዳሪ ሰርጌ ቢዶንኮ የተመራው የሩሲያ መንግስት የልዑካን ቡድን ዛሬ ጠዋት ላይ አስመራ ከኤርትራዊ የውጭ ጉዳይ ሚኒስትር ኦስማን ሳልህ ጋር ተገናኝቶ የሁለቱን አገሮች ግንኙነት በሚመለከቱ የተለያዩ ርዕሰ ጉዳዮች ዙሪያ መወያየቱን ጠቅሶ ነው ያደረሰን ብርሃነ በርሄ። የሩሲያ ሰቨርድሎቭስኪ አውራጃ የወጣቶች ብሔራዊ ቡድን ከኤርትራው የወጣቶች ብሔራዊ ቡድን ጋር ዛሬ ሐሙስ በአስመራ ስታዲየም የወዳጅነት ግጥሚያ አካሄደ በዚህ የኤርትራ ወጣቶች ቡድን አራት ለአንድ በሆነ ውጤት ባሸነፈበት የወዳጅነት ግጥሚያ የኤርትራ ከፍተኛ ባለስልጣኖች በኤርትራ የሚገኙ አምባሳደሮችና ዲፕሎማቶች እንዲሁም የአስመራ ከተማ የእግር ኳስ አፍቃሪ ተገኝተው ግጥሚያውን ተከታትለዋል። ይህ በሰቨርድሎቭስኪ አውራጃ ምክትል አስተዳዳሪ ሚስተር ሰርጌይ ቢዶንኮ የተመራው የሩሲያ የልዑካን ቡድን ዛሬ ጠዋት ከኤርትራ የውጭ ጉዳይ ሚኒስተር አቶ እስማን ሳሌሕ ጋር ተገናኝተው በኢንቨስትመንትና ንግድ፣ በውሃ አቅርቦት፣ በጤና፣ በመድኃኒት፣ በኢነርጂ እንዲሁም ስፖርትን በተመለከተ በጋራ ለመስራት በሚያስችሉ ጉዳዮች ላይ ያተኮረ ውይይት አድርገዋል። በውይይቱም የፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአል እንዲሁም በኤርትራ የሩሲያ አምባሳደር ተገኝተዋል። ይህ የሩሲያ የልኡካን ቡድን ከኤርትራ የጤና ሚኒስቴር፣ የቱሪዝም ሚኒስቴር እንዲሁም ከኤርትራ የማዕድንና ኤነርጂ ሚኒስቴር ዋና ዳይሬክተር ጋር ተገናኝተው እንደሚወያዩም ታውቋል። ይህ በእንዲህ እንዳለ የሰቨርድሎቭስኪ አውራጃ የባህል ቡድን የኤርትራ ከፍተኛ ባለስልጣኖች፣ በኤርትራ የሚገኙ የተለያዩ አምባሳደሮችና ዲፕሎማቶች በተገኙበት ዛሬ ምሽት በሲኒማ አዝመራ ባህላዊ የሙዚቃ ዝግጅት ለህዝብ አቅርበዋል። በሚስተር ሰርጌይ ቢዶንኮ የተመራው የሩሲያ የልዑካን ቡድን ትላንት አስመራ ሲገባ የኤርትራ የስፖርትና የባህል ኮሚሽነር አምባሳደር ዘመደ ተክለ እንዲሁም በኤርትራ የሩሲያ አምባሳደር አቀባበል አድርገውለታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ ብርሄን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በነጻው የስልክ መስመር ሁለት ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሲያስጨርሰኛል ላ

በኢትዮጵያ የተረሳውና ቸል የተባለው ቁልፍ ጉዳይ ይላሉ። በኢትዮጵያ የተረሳውና ቸል የተባለው ቁልፍ ጉዳይ ተለያይቶ ተበታትኖ የቆየና የመከራ ዘመናትን ያሳለፈ ሕዝብ ነው። በሕዝብ ዘንድ ባይሆንም በፖለቲከኞችና ምሁራን መካከል የቂምና የበቀል ስሜት አለ። በአሁኑ ጊዜ የአንዱ ወገን ፍላጎትና ህልም ከሌላው ፍጹም የተለየ ነው። አንዱ እጅግ አጥብቆ የያዘውንና ሌት ተቀን የሚያቀነቅነውን ሌላው ይጠየፈዋል፣ ያናንቀዋል፣ ያወግዘዋል። አሁን እየታዩ ያሉት የሐሳብና የአመለካከት ልዩነቶች ሳይሆኑ አንዱ ለሌላው በአድነትን የሚያንጸባርቅባቸው የጠላትነት ስሜት ያዘሉ ናቸው። በአንድ አገር እየኖርንና ወደፊትም አብረን የምንኖርም አይመስልም። ራስንና የራስን ወገን ወይም ቡድን እንጂ ሌላውን ማዳመጥ የለም። ችግሮችን በጋራና በሰከነ መንፈስ ለመፍታት ከመሞከር ይልቅ በአንዱ ችግርና መከራ ደንታቢስ ከመሆን አልፎ እስከ መደሰት ተደርሷዋል። የመጠላላት ብቻ ሳይሆን የመጠፋፋት ዝንባሌም ይታያል ይላሉ አድማጫችን። እርስ በርስ መጠራጠር፣ አንዱ ሌላውን ማዋረድና ማሸማቀቅ የብዙዎች የዕለት ተዕለት ተግባርም እየሆነ ነው ይህ እየሆነ ያለው በፖለቲከኞች በምሁራንና በአገሪቱ ጉዳይ በቀላሉ ድምፃቸውን ማሰማትና ተጽዕኖ ማሳደር በሚችሉ ግለሰቦች መሆኑን ጉዳዩ አሳሳቢ አድርገዋል። ሕዝቡማ ድምፁን የሚያሰማበት እድል የለውም። የተሻለች አገር መመስረት ሲቻል የጥፋት መንገዶችን መምረጥ ማንን ይጠቅም ይሆን? ዋናው ችግራችን ደግሞ እነዚህን የውድቀት ምልክቶች አቅልለን ማየታችን ነው ሲሉም ደረጀ ያስጠነቅቃሉ። ስለዚህም የተረሳውና ቸል የተባለው ጉዳይ ትኩረት ሊያገኝ ይገባል፣ ይቀጥላሉ ደረጀ። ይህ ህዝብ የምሁራንና የፖለቲከኞች ተከታታይ ውይይቶች ያስፈልጋሉ። መፈራራትና መራራቅ ቀርቶ በችግሮችና መፍትሄዎች፣ በጋራ ጉዳዮችና የማያግባቡ ጉዳዮችን ወይም ልዩነቶችን በመከባበር ማስተናገድ በሚቻልባቸው ስልቶች ላይ ለኢስሙላ ሳይሆን በጥልቀት መወያየት ለነገ መባል የለበትም። ሲቀጥሉም የእርቅ ኮሚሽኑ ይህን ማስቀደም ይኖርበታል። ጉዳዩ ለኮሚሽኑ ብቻ መተውም የለበት። የአገር ሽማግሌዎች፣ አባገዳዎች፣ የሃይማኖትና የማኅበረሰብ መሪዎችና ገለልተኛ ምሁራንም ለጉዳዩ ትኩረት ሊሰጡት ይገባል። እነዚህ ሁሉ ባሉበት አገር ይህን ያህል መራራቅና በጠላትነት መታየት ያሳፍራል። ይህ ሳይሆን ስለ ምርጫ፣ ዲሞክራሲ፣ የፌዴራል ስርዓት፣ አዲስ አበባ ወይም ፊንፊኔ፣ ድንበር፣ ማንነት ወዘተ መነጋገር የባሰ ልዩነትና ግጭት ከመፍጠር ያለፈ ፋይዳ አይኖረውም። የተጋረጡብንን ችግሮች በቀላሉ መፍታት አጠራጣሪ ነው፣ በማለት ስጋትና መላያሉትን ያዘለ ምጥን መልእክታቸውን አጠቃለዋል። አድማጫችን ደረጀ ደረጃ፣ አባታቸውን ስም አልጻፉም፣ ከአዲስ አበባ ለሁሉም እናመሰግናለን። አድማጮች ሌሎቻችሁም ተሳተፉ፣ ጻፉ። የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ በአማርኛ ቋንቋ የሚተላልፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ እንዘልቃለን። ባህልና ማህበረሰብ ወደ ባህልና ማህበረሰብ በነገር ላይ የደረጀን ጽሁፍ በጣም አድንቀዋለሁ። አቶ ናቸው አላወቅኩም። ባህልና ማህበረሰብ ዛሬ ዛሬ ተጋባዥ አዘጋጅ ልጣመጣ ይመስለኛል። አሉላ አሁን አዲሱ ዛሬ ተጋባዥ ላመጣ ነው። ዛሬ በዘጋቢዎቻችን አማካኝነት የኢትዮጵያን የተለያዩ አካባቢዎች ለማዳረስ መልካም እድል ተፈጥሯልና በአካባቢዎች ባህልና የኑሮ ዘይቤ ላይ ያተኮሩ ቅንብሮችን እንዲህ እንዳሁኑ ሲቀናን ከስፍራው እናጠናቅራለን። አብዝተንም እንጠቀማለን ብዬ አስባለሁ። ግሩም ነው። መንደርደሪያውን እናስቀድም። ከተመሠረተ ከአንድ ዓመት በላይ የማይሆነው ነገር ግን ከውጥኑ እጅግ ረዥም አብዮታዊ የሆነ አያሌ ቁም ነገሮች የያዘው የወሎ ቤተ መዘክር በእውነቱ እጅግ ያስደሰተ ብቻ ሳይሆን አዲሲቷ ኢትዮጵያ የምትገነባውን አዲስ ባህል በምናስበው ወይም ከምናስበው ባነሰ ጊዜ ውስጥ ተግባራዊ እንደምናደርገው ታላቅ ተስፋ አሳድሯል። የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለ ማርያም ያኔውን ውሎ ቤተመዘክር ከጎበኙ በኋላ ስሜታቸውን በእጅጉ ጽሑፋቸው ባሰፈሩት ማስታወሻ የሰጡበትን አስተያየት በማስቀደም የደሴው ዘጋቢያችን መስፍን አራጌ የዛሬውን ደሴ ሚዜም አስመልክቶ ላቀናበረው ዝግጅት ወደዛ ይወስደናል። ከአዲስ አበባ ውጪ በክፍላት ሀገራት ደረጃ ቀዳሚዎቹ ከሚባሉትና በ1970ዎቹ መጀመሪያ የተመሠረተው ሙዚየም የፖለቲከኞችን ቀልብ የሳበ የባህል ሰዎችን ስሜት የገዛ የአድናቆት ስፍራ ነበርም፣ ይለናል። አስተያየት ሰጪዎች እንደሚሉት ዛሬ ነባር ግርማ ሞገሱን አጥተዋል፣ ለአደጋም ተጋልጧል። የሚመለከተውን አካልም ትኩረት ይሻል ሲል እነሆ ተከታዩን አድርሰናል። ከ ስድስት መቶ ዓመታት በላይ የዘለቁ የብራና መጽሐፍት፣ ያን የሆነ ሀገሪቱን ስልጣን የሚያንጸባርቁ የእደ ጥበብ ውጤቶች፣ ለሕክምና ዘዴ የደረቁ የእንስሳት ቅሪቶች፣ ወራሪውን የጣሊያን ጦር ባዷ ጦርነት ላይ ጉድ የሰሩ የጦር መሳሪያዎች፣ እዚህ የሌለ የለም። በትንሿ ክፍል ውስጥ የታላቋ ኢትዮጵያ ድርሳን ይገለጣል። ደሴ ሙዚየም ላይ እውነት ይነበባል። የዳግማዊ አጼ ምኒልክ ስጦታዎች የንጉሥ ሚካኤል በረከቶች በተጎሳቆለ ሁኔታ ላይ ሆነው እንኳ ቀደምት ታሪካችንን ይዘክራሉ። 19314 ካሬ ሜትር ላይ ያረፈውና 101 ዓመት ዕድሜ ባስቆጠረው ግዙፍና ማራኪ ቤት ውስጥ የተቀመጡት እነዚህ ዘመን ተሻጋሪ በረከቶች በእንክብካቤ እጦት የሰው ያለህ ይላሉ። የሙዚየሙ አስጎብኚ አቶ ይሌ መላኩ እምቃብ ተያዘ አናሳ ትኩረት የተሰጠው ሙዚየም ሲሉ ይገልጹታል። በተሰባበሩ በርና መስኮቶች ለአቧራና ለሌሎች ጉዳቶች ተጋላጭ በሆኑ ማስቀመጫዎች የተደረደሩት ቅርሶች መፍትሄ ካልተበጀላቸው የጊዜ ጉዳይ እንጂ ለከፋ ችግር መጋለጣቸው አይቀርም። እንዳስጎብኘው ውስጥ ያሉ ቅርሶች በሾኬዝ አለመቀመጣቸው ነው። እንግዲህ አጓራ እየቦነነባቸው በማሳያ ሳጥን ማለት ነው። ለሌባም ተጋላጭ ናቸው። ፌድም ያደርጋሉ። መብራቱ ራሱ ደረጃውን የጠበቀ የቅርስ መብራት አይደለም፣ እየ ማንኛውም መብራት ነው። ዝሞ እየገባ ማለት ነው የሚጠቀሙበት። ሌላ ራሱን የቻለ ማጽጃ የቅርሶች ማጽጃ ለመኖሩ ነው። አሁንም ለምሳሌ እነዚህ እንትኖች አሉ መሳሪያዎች ቅባት ነው የሚጸዱት። ግን ቅባት እስከዛ ላይ አንድ ቀን ስጦታ ተሰጥቶ ያቅም ከመንግስት ማለት ነው ይኛውም ታስቦ ቢመጣለት ያው ለጽዳቱ ቫክዩም ክሊነር ቢኖረው ፌዳ አያደርጉም ነበር ቅርሶች ማለት ነው። አሁን በባህላዊ ለጥንቃቄ በቃ እንዳይጠፉ ከሚል አንጻሩ እያጸዳ ነው ያለ ነው። ሌላው ቀርቶ ሙዚየሙ የይዞታ ማረጋገጫ ደብተር ስለሌለው ለአደጋ ተጋላጭ ሆኗል። ተቋሙ የይዞታ ማረጋገጫ አሁንም ድረስ የለውም፣ አልወጣለትም። በዚህም ምክንያት አጥር የለውም። እንግዲህ በዚህ የሚገቡት ሁኔታውን አይታችሁ ከሆነ ይዞታ ማረጋገጫ ከሌለው ማጠር ክልክል ነው። አዎ ክልክል ነው። ዘበኛ ተደብድቦብን ያውቃል። ወዴታ የዘቀበሉ ሲባል ማለት ነው። አጥር ቢኖረው ይህ ሁሉ ነገር አይከሰትም ነበረ። ሙዚየሙን ከተቋቋመበት ከ1973 ዓ ም ጀምሮ የሚያውቁት የአካባቢው ነዋሪዎች በውስጡ የነበሩት ቅርሶች በዘረፋ ምክንያት ተመናምነዋል ሲሉ ቅሬታቸውን ያሰማሉ። በደሴ ከተማ ባህል ቱሪዝም ወጣቶችና ስፖርት መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ገዛኸኝ ተፈራ በዋናነት በአደራ ተቀምጦ የነበሩት ቅርሶች ወደ መጡበት መመለሳቸው የቅርሶቹን ብዛት አመናምኖታል ብለዋል። ያኔ ወሎ ጠቅላይ ግዛት ተብሎ በሚጠራበት ሰዓት ከተለያዩ ከወሎ ጠቅላይ ግዛት ውስጥ የተሰበሰቡ ቅርሶች ናቸው እና ሲጠራም የነበረው ከዚህ ቀደም የወሎ ቤተመዘክር ነው የሚባለው። የወሎ ቤተመዘክር ያሰኘው ምንድነው? ሲ ከወሎ ጠቅላይ ግዛት የተሰበሰቡ ቅርሶች ስለነበሩበት ነው። ስለዚህ እነኛ ቅርሶች ከተለያዩ አድባራት ቤተ ክርስቲያናት ስለመጡ የዛን ሰዓት አወሳሰዳቸውም በቤተ ክርስቲያን አስተዳዳሪዎችና ቄሰ ገበዞች አማካኝነት ቅሬታ ስለነበረ እያንዳንዱ ደብር በቅሬታነት ሲያቀርብ ስለነበረ በአደራነት የወሰዳቸዋቸውን ንብረቶች መልሱልን የሚል ጥያቄ ሲያቀርቡ ስለነበረ ኢህአዴግ ከገባ በኋላ እነኚህን ጥያቄዎችን ከግምት ውስጥ ማስገባት ወደ መጡበት ይመለሱ ተብሎ እነኛ ቅርሶች በቬርባል የመጡ ቅርሶች በቬርባል ወደ መጡበት እንዲመለሱ ነው የተደረጉት። አብዛኛውን ተንታ ሚካኤል ቤተ ክርስቲያን ውስጥ የሚገኙ ከንጉሥ ሚካኤል ጋር የተያዙ ተንቀሳቃሽ ቅርሶች በሙሉ ከዛ አካ ከላሪ በላይ የመጡ በርካታ መርከት ቅርሶች ነበሩ። እነሱም ወደ መጡበት ላይ መሉት። ከመቄት ወረዳ ሁላ የመጣ ንብረት ነበረ። እነሱ ሁላ እንዲመለሱ ነው የተደርጉት። የቅርሶቹ ወደ መጡበት መመለስ የሙዚየሙን ግርማ ሞገስ የቀነሰ፣ የተመልካችን ስሜት የጎዳ እንደነበር ይጠቁማሉ። ከዚህ ቀደም ሙዚየሙን የሚያውቁ ሰዎች እነኛ ቅርሶች በነበሩበት ሰዓት ሂስቶሪካል ባክግራውንዱ በጣም ግሬስ ነበረው። ሰውን ለማየትም ለመመራመርም ለማጥናትም ገብቶ ለመጎብኘትም ትልቅ ግዙፍነት ነበረው። እነኛ ነገሮች ከወጡ በኋላ እንደኛ ሰው በያዝ ሆኗል። ቅርሶቹ ተሰረቁ ነው የሚለው ግን ወደ መጡበት ነው የተመለሱት። ከዛን ውጪ የጎብኚዎች ቁጥርም ቀንሷል። ቡድን መሪውም በሙዚየሙ ላይ ተከስቶ የነበረውንም ዘረፋ አላስተባበሉም። በ1993 ዓ ም ያው የመንግስት መዋቅር ሲለዋወጥ ማለት የመምሪያዎች መፈቃቀርና ደረጃ ሲለወጥ እኛ ስንመራ የነበረው ባቱማ ተብሎ የሚጠራው ማለት ነው የዛን ሰዓት ላይ ዞኑ ነበር እንዳያስተዳድረው ሙዚየሙን ተደርጎ የነበረው ና ዞኑ ሲያስተዳድረው ቅርሶች በራቸው ተሰብሮ መስኮታቸውን ተፈልቅቆ በርካታ ቅርሶች የተዘረፉበት ሁኔታ ነው ያለው። ና ያ የዞኑ ባህል ቱሪዝም መምሪያ ነው የሚያውቀው በእኛ ጊዜ ግን አሁን በቅርቡ ሁለት ሺ ስድስት ዓመተ ምህረት አካባቢ ላይ እንደዚሁ ዝርፊያ ተካሂዷል። አሁንም መስኮት በሩ ብረት ተፈልቅቆ ገብተው እንደነ አጼ ሚኒሊክ ብር ላይ አይነቱ አንድ ሶስትና አራት ብርጭቆ ጥንታዊ ሆነ ብርጭቆዎች ተዘርፎ ሆነ ተዘርቀውብናል። ይሁን እንጂ በተለይ የደርግ ሰራዊት ተሸንፎ ኢህአዴግ አገሪቱን በተቆጣጠረበት በ1983 ዓ ም ላይ ቤተ ክርስቲያን ቅርሱን ተቀብላ በመጠበቅ የተወጣችውን ታሪካዊ አደራ አድነቀዋል። በ1983 ዓ ም በነበረው ጦርነት እነኛ ቅርሶች ላይ ታዋቂ ስለነበረ ሙዚየሙ ላይ ጉዳት ይደርሳል ተብሎ እነኚህን ቅርሶች የት ነው ያስቀመጥነው፣ መድኃኔዓለም ቤተክርስቲያኗ እንዲቀመጡ የተደረጉት ምክንያቱም መጀመሪያ የተገባው ደሴ መድኃኔዓለም ቤተክርስቲያን እነኛ ቅርሶች መኖራቸውም ስለሚታወቅ ኢህአዲግ ሲገባ የመጀመሪያው ሰበራ የተካሄደው የመስታወት ሰበራ የተደረገው ደሴ ሙዚየም ላይ ነው። እነኛ መሰረታዊ ቅርሶች ባይወጡ ኖሮ ብዙ ጉዳት ይደርስ ነበር። ሙዚየሙ ተገቢውን ትኩረትና የይዞታ ማረጋገጫ ለማግኘቱ የውስጥ አደረጃጀቱን እንደጎዳው ባለሙያዎች ያስረዳሉ። ሺህ ዓመታትን የሚሻገር ቅርስና ታሪክ የያዘ ሙዚየም በቀን በጣት በሚቆጠሩ ተመልካቾች መጎብኘቱ ያስቆጫል ይላሉ አስተያየት ሰጪዎቹ። ተደጋጋሚ ጉትጎታ ቢደረግም የይዞታ ማረጋገጫ ለማግኘቱ ጊዜያዊ አጥርና መሰል የማሻሻያ ስራዎችን እንኳ ለመስራት እንዳላስቻለ በቅሬታ ያስረዳሉ። የከተማ አስተዳደሩ ከተማ ልማትና ኮንስትራክሽን መምሪያ ዋና ስራ አስኪያጅ አቶ ደመቀ ቦሩ በዚህ ላይ ምላሽ አላቸው። ጥያቄው ተገቢ ነው። ምክር ቤትም ላይ ያደረግነው ስብሰባ ላይ የምክር ቤት አባላትም እንዳንድ ጥያቄ አንስተውት የካርታ ጥያቄ እንዳለበትና በተለይ ቋሚ ኮሚቴዎች እዛ ቦታ ሄደው የነበሩት እንዳንድ ችግር አንስተው ስለነበረ የዚህ የካርታ እንዲሰጥ አሳስቧል። ምክር ቤቱም ከዛን ቀን ጀምሮ ነው ኢንፎርሜሽኑ ያለኝ። በዚህ መረጃ መሰረት ካርታ ለመሰራት ባለቤቱ ካርታ መጠየቅ መቻል አለበት። ጥያቄው እንደደረሰን እኛ ይህንን ጥያቄ ተቀብለን ወደ ማስተናገድ እንገባለን ማለት ነው። ከዚህ በፊት ተጠይቆም ከሆነ በምን ምክንያት እንደዘገዩ ያንን ሁኔታውን የማጣራት ስራዎችን ሰርተን መልስ ለመስጠት እኛ ጥረት እናደርጋለን። የቅርስ ጥናትና ጥበቃ ባለስልጣን የኢትዮጵያ ብሔራዊ ሙዚየም ዳይሬክተር አቶ ኤፍሬም አማረ ሙዚየሞች በክልል ቢሮዎች በኩል ያለባቸው ጉዳት ተጠንቶ ሲቀርብ አስፈላጊው ድጋፍ እንደሚደረግላቸው ያስረዳሉ። በእያንዳንዱ ሙዚየም ውስጥ ጣልቃ እየገባን የምንሰራው ስራ የለም። ከክልሎች ጋር ነው አብረን የምንሰራው፣ ለብዙ ሙዚየሞች ተደራሽ መሆን ስለማንችል ክልሉ በራሱ ለይቶ በሚያቀርባቸው የሙዚየሞች ላይ የባለሙያ ድጋፍ እንሰጣለን። አልፎ አልፎም ደግሞ ትልቅ ችግር ላለባቸው በዚህ በማሳያ መደርደሪያ ቦታዎች ላይ ምናምን የሚታዩ ችግሮች ላሉባቸው እና ይህን መደገፍ ላለብን ሙዚየሞች ድጋፍ እንሰጣለን። በዚህ ጉዳይ ላይ አስተያየታቸውን የሰጡን የክልሉ ባህል ቱሪዝም ቢሮ ምክትል ኃላፊ አቶ ልዑል ዮሐንስ ግን እንደ ደሴ አይነቶቹ ሙዚየሞች የፌዴራሉ የትኩረት ማዕከል ናቸው፣ እናም በስሩ ያሉትን ሙዚየሞች የማገዝ ኃላፊነት አለበት ይላሉ። ዓለም ቅርስነት የተመዘገቡና በሀገር አቀፍ ደረጃ አይከም የሆኑ የሚታወቁ እንደዚህ አይነት እንደ ደሴ ሙዚየም አይነት ሶችን በተመለከተ አማራ ክልል ነገረም አልነገረም የፌዴራል ኢሾዎች ነው ማለት ነው። በፌዴራል ደረጃ የሚታወቁ ሙዚየሞች አሉ። በክልል ደረጃ ደግሞ ትንንሽ ሙዚየሞች አሉ ማለት ነው። ስለዚህ ከኮሚኒኬሽን ጋር የተያዘ አይመስለኝም። መሰረታዊ ክፍተቱ መሰረታዊ ክፍተቱ ከመስራትና ካለመስራት ከአቅም ክፍተት ጋር የተያዘ ነው የሚመስለኝ። ጠፍተዋል በተባሉት የሙዚየሙ ቅርሶች ዙሪያ ደግሞ አቶ ኤፍሬም ይህንን ብለዋል። ጠፍተዋል የተባሉ የሙዚየሙ ንብረቶች ነበሩ። እነሱን ሪፖርት አርገናል። በኢንተርፖል ጭምር ሪፖርት አርገናል እኛ ከዚህ ሀገር ወጥተው ከሆነ በሚል ለአሜሪካ ድምጽ ሬዲዮ መስፍና አራጌ ነኝ ከደሴ መስፍንን፣ እናመሰግናለን። አሉላ አየሩን ጊዜ በፕሮግራምህ መስፍን እንዲሳተፍ ስላደረግክ እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭት ነው። አሁን ወደ ሌላው ዘገባ እንሸጋገራለን። ባለፈው የህዳር ወር የተጀመረ ሰሞኑንም ለሦስተኛ ጊዜ የተካሄደ ውይይት ነው። ዓላማውም አገራዊ በሆኑ ጉዳዮች ላይ መመካከርና የጋራ መግባባት መፍጠር መሆኑን የኢህአዴግና የጉባኤው ተሳታፊ ተቃዋሚ ፓርቲ አባላት ገልጠዋል ሲል ይንደረደራል። እስክንድር የምርጫው ጊዜ ሲቃረብ ውይይቱ ወደ ክርክር ሊቀየር እንደሚችል ነው የጠቆሙት። ተሳታፊዎቹ እየቀረቡ ያሉ ጽሁፎችም የየትኛውንም የፖለቲካ ፓርቲ አቋም የማያንጸባርቁና ለአገር በሚጠቅሙ ጉዳዮች ላይ ብቻ ባሏቸው ያተኮሩ መሆናቸውንም አመልክተዋል። በሳምንቱ መጨረሻ በአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደውን ይህን ውይይት የተከታተለው ቀደም ብዬ ስሙን ጠቅሽ ያለው እስክንድር ፍሬው ተከታዩን አቀናብረዋል። ጠቅላይ ሚኒስትር አብይ አህመድ ህዳር 18 የጀመሩት በጽህፈት ቤታቸውም የመሩት የፖለቲካ ፓርቲዎች ውይይት ነው ባለፈው ሳምንት መጨረሻ የተካሄደው ሶስተኛ ዙር ላይም የደረሰው። ያኔ በጠቅላይ ሚኒስትሩ አነሳሽነትና ጥሪ የተጀመረ ውይይት ለሁለተኛ ብሎም ለሶስተኛ ጊዜ የቀጠለውም ተቃዋሚዎቹም በተራቸው ተነሳሽነቱን በመውሰዳቸው ነው። እናም ባለፈው ሳምንት መጨረሻ ቅዳሜ በአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደው ውይይት ተነሳሽነቱን በወሰዱ ተቃዋሚዎችና በጠቅላይ ሚኒስትር ጽህፈት ቤት በጋራ የተዘጋጀ ነበር። ገዢውን ፓርቲ ኢህአዴግን ጨምሮ በአገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ምሁራንና የተለያዩ የህብረተሰብ ክፍሎች ተወካዮች በውይይቱ ተሳትፈዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስትና የኢህአዴግ ባለስልጣናት እንደዚሁም የተቃዋሚ መሪዎች በየተራ ያቀረቧቸው ጽሁፎችም ናቸው በሦስቱም ዙር መድረኮች የውይይት መነሻ የሆኑት። የመድረኩ ዓላማም በአገሪቱ እየተካሄደ ያለውን ለውጥ ጨምሮ በኢትዮጵያ አጠቃላይ ጉዳዮች ላይ ከጋራ መግባባት ላይ መድረስ መሆኑ ተጠቁሟል። ሰሞኑን በተካሄደው መድረክ ላይ የከፍተኛ ትምህርት ተቋማት ተማሪዎች በኢትዮጵያ ፖለቲካ ውስጥ የነበራቸውን ሚና በተመለከተ ጽሑፍ ያቀረቡት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ ነው የሚያብራሩት። አንደኛ የፖለቲካ ፓርቲዎች ሁሉም የጋራ ግንዛቤ የሚጨብጡበት መሰረታዊ ግንዛቤ፣ ጋራ ግንዛቤ ኑሮን የምንለያየውም የምንቀራረበው ፖለቲካ ፓርቲዎችም እንድንታወቅ ነው። በጉዳዮች ዙሪያ ለምሳሌ በኢትዮጵያ ሕዝቦች እንቅስቃሴ ውስጥ ለለውጥ ዩኒቨርሲቲ ተማሪዎች ትግል አድርገዋል በሚለው ላይ አንዳንዱ ጥፋት ነው እንጂ ያመጡት የተረጋጋች ኢትዮጵያን ሚኒስትር ስላሴ የዘመን ይመራ የነበረው ከዚያም ብዙ በመታት ግማሹ ሺህ ግማሹ መቶ ምናምን የሚለው አይነት ዙሪያ ማለት ነው። አሁን ያንን አካባቢ ነው እኔ የዳሰስኩት። እርስ የኢትዮጵያ ተማሪ እንቅስቃሴ ከፍተኛ ትምህርት ተማሪ እንቅስቃሴ በኢትዮጵያ ለለውጥ ፈርቀዳጅ ነው፣ ብዙ ትግል ያደረገ መስዋዕትነት የተከፈለ ሳይፈራ የታገለ እና ሀገሪቷ ውስጥ ስር ነቀል ለውጥ እስከ 66ቱ አብዮት ድረስ ያደረሰ የምለውን አሁን እዛ ላይ አንድ ግንዛቤ እንዲኖረን መረጃ በመስጠት ማቅረብ ማለት ነው። የጋራ ግንዛቤ እንዲኖር፣ ሌላውም ባለፈ ሳምንት ስለ ፌዴራሊዝም ምንድን ነው ፌዴራሊዝም ስንል ስንት አይነት ፌዴራሊዝም አደረጃጀቶች አሉ ምንድን ነው የሚለው ሌላ፣ ዛሬ እንደታየው በዚህ በሚዲያ አካባቢ ሶሻል ሚዲያ ሌላ ሌላው ምን አይነት ግንዛቤ እና አተያይ ሊኖረን ነው የሚገባው የምለውን ማንኛችንም አሁን ንን ጥናታዊ ጽሁፍ እንድናቀርብ ተልእኮ የተሰጠን የድርጅታችንን መስመር አይደለም እናራምደው ሳሳቡ፣ ምንድ ነው የምለውን ሁሉም እንዲያየው መቼም ይታወቃል፣ አስር ሀያ መጽሐፍ በአንድ ርዕስ ላይ ከማንበብ የዚህ አይነት ጉባኤዎች ላይ በጣም የተጠናከሩ የተሰባሰቡ ሀሳቦች ሲቀርቡ ትምህርት ሰጥኝነቱ የሰፋ ነው። በቀዳሚው መድረክ ላይ የኢትዮጵያ ጠቅላይ ሚኒስትርና የኢህአዴግ ሊቀመንበር ዶክተር አብይ አህመድ አልተገኙም። በዚያ መድረክ መንግስትና ገዢው ፓርቲ የተወከሉት በኢህአዴግና በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ ባለስልጣን በሆኑት በአቶ ብናልፍ አንዱዓለም ነው። አቶ ብናልፍ አንዱዓለም በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽፈት ቤት ኃላፊ ናቸው። ሀገረ መንግስትና ብሔረ መንግስት በሚል ርዕስ ጥናታዊ ጽሑፍ ያቀረቡት አቶ ብናልፍ የኢህአዴግና የተቃዋሚዎች የጋራ መድረክ የተለያዩ ምዕራፎች እንደሚኖሩት በተለይ ለአሜሪካ ድምፅ አብራርተዋል። ይሄ ውይይት አጠቃላይ የፓርቲዎች የጋራ ውይይትና ተቀራርቦ መስራት በሁለት ምዕራፍ ተከፍሎ እንዲታይ ነው የሚታሰበው። የመጀመሪያው ምዕራፍ አጠቃላይ የጋራ በሆኑ ጉዳዮች ላይ የመመካከርና የመወያየት የጋራ ግንዛቤ የመያዝ እና የጋራ ሳይመቶች የመውሰድ ነው። ይሄ አሁን ያለንበት ምዕራፍ በዚህ ደረጃ የሚታይ ነው ማለት ነው። አሁን የፓርቲዎች የአቋም ልዩነት ላይ በተለያዩ ጉዳዮች ላይ እያንዳንዱ ፓርቲ ምን አቋም አለው ምናምን የሚል አይደለም። በአጠቃላይ ስለ ሀገር አሁን ስለጀመር ነው ለውጥ፣ የዲሞክራሲ ስፔሱን ክ ስለማስፋት የዚችን ሀገር መጻኢ ዕድል በተሻለው መንገድ ለመምራት እያንዳንዱ ምን ይጠበቅበታል፣ በዚህ ላይ እንዴት መግባባት እንፍጠር በሚለው ጉዳይ ላይ እየተወያየን ያለንበት ምዕራፍ ነው ይሄኛው ማለት ነው። ቀጥሎ የሚመጣው ምዕራፍ በእያንዳንዱ ጉዳይ ላይ ፓርቲዎች አቋማቸውን የሚያንጸባርቁበት የጋራ መድረክ ደግሞ ይመጣል። ይሄ ፕሮባብሊ ወደ ምርጫው እየተቃረብን ስንሄድ ክርክሮች ይኖራሉ። ለምሳሌ አንድ ርዕሰ ጉዳይ ይመረጥና፣ አጀንዳዎች ይመረጣሉ። በዛ አጀንዳ ላይ እያንዳንዱ ፓርቲ ምን እይታ አለው ለህዝብ አቋሙን ግልጽ የሚያደርግበት ለህዝቡ እንደ ምርጫ ክርክር የሚቆጠር ነገር ማለት ነው። አዎ፣ እንደ ምርጫ ክርክር የሚቆጠር ነገር ቀጥሎ የሚመጣ ይሆናል ማለት ነው። ወደዛኛው ምዕራፍ ገና አልገባንም። አሁን ቅድም በጠቀስኩት ምዕራፍ ላይ ነው ያለነው። ይሄ በጣም በጣም በጣም አስፈላጊ ነው ለአገሪቱ አጠቃላይ ሁኔታ፣ ምክንያቱም አንድ የሚያደርጉን ነገሮች ስለሆነ የሚበዙት። አንድ በሚያደርጉን ጉዳዮች ላይ ተነጋግረን፣ ይሄን ነገር ሰጣ ገባውን እንደ ጠላትነት መተያየቱን ምናምን ትተን፣ ወደ አንድነት መጥተን በጋራ እንስራ፣ በዚህ አገር ጉዳይ ላይ የጋራ የሚያደርጉን ነገሮች ብዙ ስላሉ፣ በዚህ ላይ እንቀጥል የሚል መንፈስ ይዞ እየተካሄደ ያለ ውይይት ነው። ስለዚህ በሂደት ወደ ምርጫው የሚንደረደር ነው። ለምርጫው መደላደሎችን የማመቻቸት ነው አላማው ማለት ይቻላል። እንደዛ ማለት ነው። እንግዲህ የተለያዩ ጽሁፎችን በግል ነው እያቀረባችሁ ያላችሁት። እርስዎም በግል ነው ፓርቲን ወክዬ አይደለም ብለዋል ሲያቀርቡ። ፕሮፌሰር በየነም እንደ እንደዛ ነው ያሉት። ዶክተር አብይም ባለፈው ሲያቀርቡ በግላቸው እንደሆነ ተናግረዋል። ለምንድን ነው በግል በግል የሚሆነው? ጥናታዊ ጽሁፎቹ ሲቀርቡ አላማው ምንድን ነው? በግል የሆነበት ምክንያት ርዕሰ ጉዳዮች ይመረጣሉ። በእነዚህ ርዕሰ ጉዳዮች ላይ ጥናታዊ ጽሁፎች እንዲቀርቡ ነው የሚፈለገው። ማለት የጋራ የሚያደርጉ እንደተባለው እያንዳንዱ ሰው የሚያቀርበው የፓርቲውን አቋም አይደለም። በዛ ጉዳይ ላይ ምን ሳቢዎች አሉ ምን አይነት መግባባት መፍጠር ይኖርብናል የሚለውን ነገር ግለሰቦች የጥናታዊ ጽሁፍ እያቀረቡ በዛ ላይ ውይይት የማድረግ ጉዳይ ነው የሚሆነው ማለት ነው። ይህ እንግዲህ የፓርቲ አባል የሆኑ አካላትም ያው እኛንም ጨምሮ እየተጋበዝን እያቀረብን ነው። ከፓርቲ አባላት ውጭ ያሉ ሌሎች ምሁራን፣ ፍላጎቱም እውቀቱም ያላቸው ሰዎች እየተጋበዙ የሚያቀርቡበት አይነት ባህሪ ነው ያለው ማለት ነው እንጂ እያንዳንዱ ፓርቲ የየራሱን አቋም የሚያቀርቡበት ስላልሆነ በርዕሰ ጉዳዩ ላይ ጥናታዊ የሆኑ ሚዛናዊ የሆኑ የማንኛውንም ፖለቲካ አቋም ሳይሆን ለሀገር የሚጠቅሙ ጉዳዮችን መሰረት ያደረጉ ውይቶች እንዲደረጉ ስለሆነ በዚህኛው ምዕራፍ የሚፈለገው ከዛ አንጻር ነው፣ በእያንዳንዱ ግል የሚሄደው ማለት ነው። ኋላ እንዳልኩት የፓርቲዎች ክርክርና ውይት በሚጀመርበት ጊዜ ግን ሁሉም ሰው የግሉን ሳይሆን የፓርቲውን አቋም እየያዘ እየመጣ ነው ክርክር የሚደረገው ማለት ነው። ለውጡን በተመለከተ አሁን በሀገሪቱ ውስጥ ያለውን ሁኔታ በተመለከተ የጋራ ግንዛቤ ለመያዝ የሚሉ አገላለጦች ተጠቅመዋል። እሶ ከተመለከቱት፣ ከታዘቡት ከእስካሁኑ ውይይት አብዛኛዎቹ የፖለቲካ ፓርቲዎች በተመሳሳይ ሀዲድ ላይ ናችሁ? የታሁን ሀገር የተካሄደ ያለውን ለውጥ ወይም አጠቃላይ ሁኔታ በተመለከተ በተመሳሳይ ገጽ ላይ ናችሁ ማለት ነው። በዚህ ነገር ብዙ የሚቀር ነገር አለ። ከጊዜ ወደ ጊዜ እንዲህ አይነት መድረኮች የሚጠቅሙትም ያን ልዩነት እያጠበቡ የጋራ ስምምነትና የጋራ ሀሳብ እየያዙ መሄድ የዳበረ እንደሄድ ነው ይሄ ውይይት የሚደረገው እና እስካሁን ባለው ሁኔታ ወደ አንድ እይታና ወደ አንድ ተቃኝንት ውስጥ መጥተናል ብዬ አላስብም። ስቲል የተለያዩ ጉርጉር ሀሳቦች አሉ። አሁን ለምሳሌ እኔ ዛሬ ባቀረብኩት ርዕስ ላይ እንደገለጽኩት መንግስት ወይም የመንግስት አስተዳደር በሚያጠፋቸው በሚያጎላቸው ላይ ተነስቶ አገረ መንግስቱን ወይም ደግሞ ኢትዮጵያ የሚባለውን አገር ጥያቄ ምልክት ውስጥ የሚያስገባ ወዳልሆነ ነገር ይገባል ብሎ ሀሳብ የሚያራምድ እንዲህ እንዲህ አይነት ነገሮች የጋራ መግባባት ላይ አለመድረሳችንን የሚያሳዩ ምልክቶች ነው የሚመስሉኝ እና ብዙ የተዘበራረቁ ሀሳቦች አሉ። እንዲህ አይነት መድረኮችም እነዚህን እያጠበቡ እያጠበቡ በአንድ ጊዜ ወደ አንድ ወጥ ወደሆነ የለውጡ ግንዛቤና የለውጡ ቀጣይነትን ከማረጋገጥ አኳያ በአንድ የሚመጣ ነገር አይደለም። ስራ ይፈልጋል፣ ውይይት ይፈልጋል፣ ክርክር ይፈልጋል፣ በሀሳቦቹ ላይ ክላሪቲ ይፈልጋል። ይህን እየፈጠሩ ለመሄድ ነው እንግዲህ እነዚህ ተከታታይ መድረኮች እየተካሄዱ ያሉትና ወደፊትም ገና ብዙ ስራ የሚጠይቅ ነው የሚመስለኝ። እርስዎ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ ነዎት፣ አቶ ብናልፍና ብናልፍ ና እርስዎ እስከሚያውቁት ድረስ በኢህአዴግ በኩል ምርጫው በተያያዘለት ጊዜ ነው የሚካሄደው? እዛ ላይ ትነጋገራላችሁ? ለምሳሌ በቀጣይነት ከፓርቲዎቹ ጋር የት ላይ ነው ያለን? ይህን በተመለከተ እኛ እንደ ኢህአዴግ ያለን አቋም እስካሁን በተቀመጠው ጊዜ ሰሌዳ መሰረት ምርጫው ይካሄዳል የሚል ነው። ነገር ግን ፓርቲዎች የተለያየ ነገር እያነሱ ነው። ለምሳሌ አንዳንድ የፖለቲካ ፓርቲዎች ምርጫው መራዘም አለበት የሚል አቋም ያላቸው እንዳሉ ያው በተለያየ መንገድ ይደመጣል። አንዳንዶቹ ደግሞ ምርጫው በተያዘው ጊዜ ነው መፈጸም ያለበት መራዘም የለበትም የሚሉ አሉ። እንግዲህ የራሳቸው መነሻ ይኖራቸዋል። የእኛ አቋም ምንድን ነው? እኛ ብቻችን እንደ ኢህአዴግ አንወስንም። ይሄን ጉዳይ እንዳንድ የፖለቲካ ፓርቲ ምርጫው መራዘም አለበት ወይስ ባለው ጊዜ መቀጠል አለበት በሚለው ላይ የራሳችንን ሀሳብ ከማራመድና ውይይት ከማድረግ ውጪ ብቻችን ልንወስነው የምንችል ነገር አይደለም። የፖለቲካ ፓርቲዎች፣ የምርጫ የማስፈጸም ሁኔታዎች፣ የመሳሰሉት ነገሮች ግምት ውስጥ ገብተው የሚወሰኑ የሚሆነው ወደፊት ማለት ነው። እና አሁን እንደ ኢህአዴግ በታሰበው ጊዜ ይሄዳል የሚል እምነት አለ። ነገር ግን ደግሞ ፓርቲዎች የሚያነሱ ጥያቄ ዝግ መሆን አለበት ብለን አናሁን መነጋገር አለብን፣ መዋየት አለብን። ከዛ መጨረሻ ፓርቲዎች ተወያይተው የሚደርሱበት አቋም ያግምት ውስጥ ገብቶ የመጨረሻ የሚደረስበት ነገር ወደፊት የምናየው ይሆናል ማለት ነው። ስለዚህ ለየትኛውም ሁኔታ በሩ ክፍት ነው ነው በሩ ክፍት ነው፣ እንደዛ ማለት ነው። እናም በከፍተኛ የለውጥና የሽግግር ጊዜ ላይ ባለችው ሀገር በሂደቱ ላይ የጋራ አቋም መያዝ የውይይት አጀንዳ ሆኖ ቀጥሏል። እየተሳተፉ የሚገኙት የተለያዩ የፖለቲካ ኃይሎችም መሠረታዊ በሆኑ አገራዊ ጉዳዮች ላይ የጋራ አቋም በመያዝ በለውጡም አካሄድ ላይ በመስማማት ነው ወደ ምርጫ ለመግባት እያሰቡ የሚገኙት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለቅንብሩ እናመሰግናለን። አድማጮች፣ በወቅታዊ ጉዳዮች ላይ ያተኮሩ ውይይቶችና ዘገባዎቻችን በተከታታይ ይቀርባሉ። ታዲያ አሁን ወደ ማጠናቀቁ ተቃርበናል። አዲሱ ማጠቃለያ ዜና ከማጠቃለያ ዜና ይልቅ ለስንብት ዜማ ብንመርጥ ምን ይመስላል? ብዙ ዜና ነበርና፣ ዜማውን እንስማው። መገመት ከቻልክ፣ ታምራት ሟቹ ታምራት ነው። በቅርቡ ከዚህ ዓለም በሞት የተለየው ግሩም ግሩም ዜማዎችን ተጫውቷል። ታውቀው አንለያይም የምትለው ስለ ስንብት አድርገን አድርገናታል። የትግርኛ ስርጭት ይቀጥላል። በእኛ በኩል አዲሱ ስር ነው አንለያይም ነገ ነምንሳለ ለማለት ነው። እናመሰግናለን። አስተናገድናችሁ አዲሱ አበበ እና አሉላ ከበደ በዚህ ተሰናበትን። ሰላም። ደህና ደሩ ደህና ደሩ አንለያይም መገደል የለም

Vice God Yes, I will